የተናገሩት ከሚጠፋ ምን ይላል ያገር ሰው? አንተ የመጨረሻውን ቃል አትወዳትም? አልወዳትም። አዲሱ እሱ ካልነ ደግሞ አባባል ሙሉ አይመስልም፣ ሙሉ አይሆንም። ሰው የሚያውቀው ይመስለኛል ብቻ የተናገሩት ከሚጠፋ ምን ይላል ያገር ሰው በእርስ በርስ የኑሮ መስተጋብር ውስጥ የቃልን ትልቅነት ሲያመላክት መጀመሪያ ቃል ነበረ ይላል፣ ትልቁ መጽሐፍም። የአገር ጉዳይ የሰሞኑ ውሎና ክራሞት፣ አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የህዝብ ጉዳዮች፣ ትኩስ ዜናና ወጎች አሁን በቃላችን መሰረት በቀደመው የራዲዮ መጽሔት የጀመርነውና ሳናስልስም በተከታታይ ልናቀርብ ቃል የገባንበት አዲስ ፕሮግራም ዛሬም ሰዓት ተይዞለታል። በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክ ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ ከኑሮ ባሻገር የአገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው ጭምር የሚጠበቁ የማኅበረሰብ አባላትን ማነጋገሩን ቀጥለናል። በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቻቸው በስፋት በሚታወቁት በዲያቆን ዳንኤል ክብረት የጀመርነው ወግ ዕውቁን ጸሐፊና የኢትዮጵያ ጉዳይ አዋቂ ፕሮፌሰር መስፍን ወልደ ማርያምን በተመሳሳይ በሰሞነኛ የኢትዮጵያ ጉዳዮች ጠያቂነት በዚሁ መንፈስ ጋብዘናል። ወደ ውይይቱ እንውሰዳችሁ። ፕሮፌሰር መስፍን ወልደ ማርያም እንኳን ለአዲሱ ዓመት በሰላም አደረሰው። እንኳን ያብሮ አደረሰ። ሰላሙንም ያምጣለን። አሁን ለጊዜው የለንም። ፕሮፌሰር መስፍን ይሄ ውጥረት የነገሰበት ጊዜ ይመስላል። የአዲስ አመት ተስፋ እንደ ወትሮ ደምቆ የሚታይበት ሳይሆን ቀደም ብሎ እርስዎ እንዳነሱት የሰላም ጉዳይ እያሳሰበ ያለበት ነው። እስኪ እንደ አባት የኢትዮጵያ ጉዳይ ግድ እንደሚለው የጤና መታወክ ባለበት ጊዜ ሳይቀር ሳይታክቱም እንደሚጽፍ ሰው ባጭሩ ትዝብቶን እንመልከት። በቅርቡ የወጡ ጽሁፎችን አንዳንዱን እየጠቃቀስኩ እንወያያለን የአዲስ አመት ወግ ነው እንዳሉት፣ የአዲስ አመት መንፈሱ ራቅ ቢልም ምን ይታዘባሉ? በኢትዮጵያ ያለውን የወቅቱ ሁኔታ እንዴት ነው የሚመለከቱት? እኔ የማየው ነገሩ በጣም ከባድ ከባድ ችግር በኢትዮጵያ ላይ እያንዣበበ ነው። ምናልባት በታሪካችን አይተነው የማናውቀው አይነት እርስ በርስ መፋጀት ሊመጣ የሚችልበት ሁኔታ የዚህ ሀያ አምስት አመታት የጎሳ አገዛዝ ውጤት ነው። ይሄ አሁን ፍሬ ለማፍራት እየደረሰ ነው። እና ግን እንደተሻልን ከሆን እውነተኞች ሰዎች ከሆን ማሰብ የምንችል ከሆን ልናግደው እንችላለን፣ ልንገታው እንችላለን። መንገዱን ልንለውጥ እና ወደ ሰላማዊ መንገድ ወደ መተባበር መንገድ ወደ አንድነት መንገድ ልንወስደው እንችላለን። ያ እንግዲህ ይሆን እንደሆነ ይሆን እንደሆነ አላውቅም። በሀገር ውስጥ ለጊዜው አንድ የሌለ ነገር አለ፣ የጎደለ ነገር አለ፣ በዚህ ሰዓት የጎደለ ነገር አለ። ሽማግሌ ይጎላል፣ መንፈሳዊ አባት ይጎድላል። የጎረምሳ ዘመን ሆነ ከአስራ ዘጠኝ መቶ ስልሳ ስድስት ወዲህ የጎረምሳ ዘመን ሆነና ሽማግሌ በብጹም በወያኔ ዘመንማ ጠፉ። ሆነ ብሎ ሲስተማቲክሊ ሽማግሌዎች ሰዎችን የሚያቀባቸውን አጠፉ ከያ አለበት እና አሁን ሰው የለንም። ፕሮፌሰር መስፍን በጀመሩት ገፋ እና አድርግ በቅርብ ጊዜ በፌስቡክ የወጡ ለንባቢ ያበቋቸውን ምጥን ጽሁፎች መልከት መልከት ታድርግ ያለው ከመጨረሻው ብንነሳ ዓይን እያየ ወደ ገደል ምን ይባላል ሲሉ ይጠይቃሉ። ስጋቱንም የተስፋ መንገዱንም እንደሚጠይቅ እንደሚፈልግ ሰው ነው ጽሁፎን የተረዳሁትና ለአድማጮችን በሚያጋራ መንፈስ አንዳንድ ነጥቦችን እናንሳ። የመነጋገር የመደማመጥ ያለመኖርን ይበልጡን በመንግስት ስልጣን ላይ እያሉ እርስዎ በአገዛዝ ወንበር ተጣቦ የተቀመጡት ሰዎች ይሏቸዋል። በመካከላቸው የረባ ጠቃሚ ክርክር ያለመኖሩ የመካንነት ምልክት ነው ይሉና አገር ተረብሸዋል። ስርዓት ጠፍቷል። መደማመጥ ተስኗል። የገነፈለው ስሜት እያቀለጠ ወደ ሞት ጅረት እየወሰደን እንደሆነ ወንበሩ ላይ ተጣብቆ የተቀመጡት ገና አልተገነዘቡም ሲሉ ጠንከር አድርገው ይተቻሉ። እንዲያውም አንዲት የድሮ አዝማሪ ያለችው ሲሉ በሁለት ስንኝ የቋጠሯትን እናንሳና መሠረታዊ ጭብጦን ለማግኘት እንሞክር። አንጀቴ ተቆርጦ ከሆዴ ከወጣ እንግዲህ ሐኪሙ ምን ሊቀጥል መጣ ይላሉ። ይሄ ለጥሩ አጻጻፍ ማሳመሪያ ሳይሆን ጥልቀት ያለው ያሳሰበን መንፈስ የሚያንጸባርቅ ሆኖ ነው ያየሁት። የተስፋ መቁረጥ ነው ወይስ የማስጠንቀቂያ ደውል ነው? ፕሮፌሰር መስፍን፣ እኔ በሕይወቴ እስካሁን ድረስ ተስፋ ቆርጬ አላውቅም። አሁን እየመረረኝ መቷል። እየመረረኝ የመጣው ድሮ አፄ ኃይለ ስላሴ መንግስት ቢሆን የሚሰማ ነበረ መስማታቸውን ተናግረው ሳደቡ ምንም የሚበሉ ግን ምን ናገረውን ይሰሙ ነበር። በደርግም ጊዜ እንደዚሁ ይሰሙ ነበር። እያለበት በብዙ መንገድ ይሰማሉ። የደርግ አባሎች እና ሲገናኙ ሀሳቡን ይለዋወጣሉ። እዚህ አሁን በወያኔ ዘመን ይሄ በአማርኛ ምን እንደምንለው አላቅም። ኢንሰስቲዮስ ነው ንግግራቸው፣ ውይይታቸው እዚያው እርስ በርስ ነው። እርስ በርሱ ነው የሚያመሳስል የተለያየ ሀሳብ መለዋወጥ የማይፈቅድ አይነት እያሉት ነው። አዎ በፍጹም አይፈልጉም። ሌላ ሀሳብ መደማመጥ አይፈልጉም። ዝግት ያሉ ናቸው። ይህንን ተዘጋንትን ሀያ አምስት አመት በሙሉ አየነው። ብናንኳኳ ብናንኳኳ ብናንኳኳ አይሰሙም። የሰሙ እንደሆነ ያው ወታደር ልከው ቃሊቲ መወርወር ነው መልሱ። ሌላ የለም። መነጋገር በፍጹም አይችሉበትም። ምን የሚነጋገርም ሰው የላቸውም። በእውነቱ ለመናገር የላቸውም ሰው መናገር የሚችል ሰው፣ አእምሮ ያለው ሰው፣ ማሰብ የሚችል ሰው የለም። ይሄ በሎ ፕሮባቢሊቲ የረሳው ቡድን ነው። በሎ ፕሮባቢሊቲ እንደው ትንሽ ኖርማል ከርቭ አለ። መካከል ላይ ሰዎች የሚሉ ከዳርና ከዳር ጥሩ የሆኑና ፈጽሞን ሰዎች አሉ። እዚህ አንድ መደዴ ነው በሙሉ የሚደንቅ ነው። የሚያሳዝን ነው። ኢትዮጵያ እንደዚህ ተዋርዳ አታውቅም። እንደዚህ ተስቆባት አጠቅም እንደ አሁኑ ጊዜ የትግራይ ህዝብ ደግሞ በጣም ጨዋ የሆነ አርአያ የሚሆን ህዝብ እንደዚህ የእንደዚህ አይነት ሰዎች ዋሻ ምሽግ መሆኑ በጣም ያሳዝናል እኔን ያሳዝነኛል በጣም ፕሮፌሰር መስፍን ይሄን ስጋቶን በሌሎች ጽሑፎቻቸውም እንዲሁ አስተጋብተዋል አይን እያየ ወደ ገደል ካልኩት የቀደመ ጽሁፎ ትዝብት የትብብርን አስፈላጊነት አራትና አምስት የሆኑ ፖሊሶች አንዱ ሰው በጭካኔ በዱላ መደብደብና በጫማ መርገጥ ሰዎች ላይ የሚደርሰውን ጉዳት የሚመለከት ነው። ሌሎችን የመጉዳት ደስታ ከሰው የተፈጥሮ አያስመስልም ሲሉ ጠንከር አድርገው ይተቻሉ። በጎንደር የታየውን ሁኔታ ያነሱበት አለ። ትዝብቶ አሁን ካነሷቸው ጭብጦች ጋር ይያያዛሉ። እስኪ ወደ ተስፋን መልሰው ይሄ ሀያ አምስት ዓመት የዘለቀ ነው ያሉት አቀራረብ ሌላ ሀሳብን ያለመቀበል ለሌሎች የመነጋገርና ብዙዎችን ያቀፈ ሁኔታ ያለመፍጠር፣ እንዲያውም ወደ ከፋ ሁኔታ ሊያመራ ይችላል ያሉት እንዲለወጥ በአዲስ አመት ተስፋን ያን ተስፋ ለመፈንጠቅ ከፈለገ ልቡና ሊወጣ በሚችል ከዚያ አጣብቂኝ ውስጥም ወደ ተሻለ ሁኔታ ሊያመራ የሚችል የህዝብ ፍላጎት የተሻለ ግምት ሊኖረው እንዲችል ካለፈ በኋላ እንዳናወራ ቅድም የገለጿቸው አስጊ ሁኔታዎች ከተፈጠሩ በኋላ ሊወራ የሚችልም ነገር የለምና፣ ምን አይነት ተስፋ ይታዮታል? እንዴትስ ያለ ተስፋ ሊፈነጥቅ ሊመጣ ይችላል? በግራም በቀኝም ያሉትን ወገኖች እንዲያዩ የሚፈልጓቸው ነገሮች ካሉ በዘጠና ስድስት አመተ ምህረት የኢኮኖሚክስ ማህበር ራዕይ ሀያ ሀያ በሚል አካፈልን ጉባኤ ላይ አንድ ወረቀት አቅርቤ ነበር፣ የጥናት ጽሁፍ አቅርበው ነበር። እዛ ወረቀት ላይ እኔ ያልኩት በባቡ ሰዎች ይሄዳሉ። አንድ ፉርጎ ውስጥ የተቀመጡት ሰዎች በሸምበቆ አጥር በጎሳ በጎሳ ተለያይተው ቁጭ ብለዋል እና እነዚህ ሲጮዋሉ ይተራመሳሉ ነጂው በዚህ በጩኸትና በሆይታ ፈርቶ፣ መንገዱን እያየ ነው ባቡሩን መንዳት ያለበት፣ ግን ፊቱን አዙሮ ወደ ሰዎቹ ወደ ተጓዦቹ እነሱን እያየ ጠመንጃውን ይዞ ፈርቷል። እሱ ያው ድንገት ይነሱብኛል ብሎ እነሱን እያየ ይነዳል። እነሱ ደግሞ እሱ ፊቱን በማዞሩ ባቡሩ ገደል እየገባ መሆኑን ያያሉ። እነሱ ፊት ለፊት ያያሉ ባቡር ነጂ አያይም፣ እንሄድበትን ባቡሩ ስለዚህ ይጮሃሉ። እነሱ በጮሁ መጠን የእሱ ፍርሃት እየበዛ ይሄዳል በእሱ ላይ ይመስለዋል። መነጋገር መግባባት የለም። አንድ ነገር ለመረዳት ያልቻለ ሁለት ክፍል ነው የሚያሳየው። አዎ፣ እንግዲህ ባቡሩ በእንደዚህ አይነት ሁኔታ ገደል ይገባል። ያን ነበር ያልኩት። እንግዲህ ይህን ያልኩት ወደ ዘጠና ስድስት ነው። በዘጠና ሰባት አመተ ምህረት ምርጫ የተባለው ሲመጣና ምርጫውን በትክክል ማካሄድ ከተቻለ ኢትዮጵያ ከዛ በኋላ ችግሯን አለፈች፣ ወደ እድገት ጎዳና አቀበቱን ትወጣለች። ነገር ግን ያ ዘጠና ሰባት ምርጫ ከተሰናከለ እዛ ገደል ውስጥ እንደገባን እንቀራለን። ብዙ ትግል ያስፈልገዋል፣ ከዛ ከገደል ለመውጣት ብዬ ነበር። አሁንም ያው ነው የሚታየኝ። ገብተናል ገደሉ ውስጥ እየተሰራመስን ነው። ምን ማድረግ እንችላለን? ጉልበት የሌለን ሰዎች እንጨዋለን። ምን የሚጫወው ሰዎች ሁሉ ቀስ በቀስ አንድ በአንድ እየገቡ ነው ወይ እየተሰደዱ ነው ወይ እስር ቤት እየሄዱ ነው ወይስ እየተገደሉ ነው። ስለዚህ የሚጮህም እንኳን እየጠፋ ነው። ይሄ ተስፋ የሚሰጥ ነገር አይደለም፣ በምንም አይነት መንገድ ተስፋ ይሰጥ። በሌላ በኩልም ደግሞ ስታየው፣ በህዝቡ በኩል ስታየው ህዝቡ ያው ድሮ የነበረው የሕግ አክባሪነቱ ከቤቱ ውጣ ሲሉት እሺ፣ ቤቴን ናፍርስ ሲሉት እሺ፣ መሬት ልቀቅ ሲሉት እሺ። ያ ድሮ በርስትና በሚስት ቀልድ የለም የሚልህ ዛሬ ሚስልም የለው ርስትም የለው ስለዚህ፣ በጣም በጣም ከባድ ችግር ላይ ነው ያለ ነው። እንዴት አድርገን ይሄንን ለማለፍ እንደምንችል አላውቅም። እኔ ዋናው የትግራይ ሕዝብ ነው ይሄንን ሊመልሰው ሊቀለብሰው የሚችል ፕሮፌሰር መስፍን በ1996 ቀደም ብለው የጠቀሱልን ራዕይ ሃያ ሃያ የባቡሩ የጠመንጃ አንጋቹና የተሳፋሪዎቹ ያልተግባባ እንዲያውም ወደ ገደል ያመራ ሀሳብ የፈጠረው የሚመስል ስዕል ሁኔታውን የተረኩበት አስራ ሁለትና አስራ ሶስት አመት አልፎታል። አሁንም ይበልጥ የሚያሰጋና ከገደል አፋፍ የደረሰ ሁኔታ እንጂ የተሻለ ነገር አልመጣም ብለዋል። መልሼ በመጨረሻ ያነሷትን፣ በተለይ በትግራይ ሕዝብ በኩል የለውጡ አካል ሆኖ የተሻለ ሁኔታ እንዲፈጠር ማገዝ ይችላል፣ እርሱም ተበድሏል የሚለውን አስረግጦ ያስቀመጡት ነጥብ አለ። ተስፋዋ ላይ ዛሬ እኔና እርሶ ይህንን ውይይት ስንወያይ አዲስ አመት የባተበት ሁለት ሺ ዘጠኝ የጀመረበት ነውና በግድም ተስፋ እንድናደርግ የሚጠይቅ ሁኔታም ከጊዜው ጋርም አለና ከተጨባጭ ሁኔታ ቢርቅም ሰዎች እንደ ዜጋስ እያንዳንዱ ሰው በየቤቱ ይሄን የእርስዎን ውይይት የሚከታተል ምን እንዲያስብ ይመኛሉ፣ ይፈልጋሉ? ቅድም የሚሉትን የተሻለ ሁኔታ ለመፍጠር እያንዳንዱ ሰውም የሚያደርገው በጎ አስተዋጽኦ አለና አንዱም ከሌላ ሌላ ጎሳ ያለ ሰው በሌላ አይን ከማየት የተሻለ ወደ ከፋ ወደ ባሰ ሁኔታ ከማምራት የተሻለ እንደ ዜጋስ ምን ሊያደርግ ይገባዋል? የውይይታችን መጨረሻ ብናደርገው እኔ መቼም ቁልፉ ያለው መክፈቻ ያለው በውያኔ እጅ ነው። መንግስት የብዙዎች ስብስብም ነውና እንደ ግለሰብም ሰልጣን ላይ ያለ ዛሬ እድሉ ያለው ሰው ለለውጡም በመጠኑም ቢሆን አስተዋጽኦ ሊያደርግ የሚችል በአንድ አይነት ሀሳብ የሚከተል ስሜት የተንጸባረቀበት ያሉትን በተናጥል በግለሰብ ደረጃ ከእነሱስ መካከል የለውጥ ሐዋርያ የለውጥ አራማጅ ለመሆን ምን ማድረግ ይገባቸዋል? እድሎ አለና እኔ መቼም ከማንም ጋራ ለመወያየት በፍጹም ችግር የለኝም። ምንም አይነት የተለየ ሀሳብ ቢኖረውም ባለፉት ሀያ አምስት አመታት ውስጥ ያገኘሁት አንድ ወያኔ ብቻ ነው። ከእኔ ጋር ቁጭ ብሎ እኔ በነጻነት የምናገረው እሱም በነጻነት የሚነግረኝ አንድ ወያኔ ብቻ ነው። ክንፈ ገብረመድኅን ነው። የደህንነት ባለስልጣን የነበሩትን ሰው ነው የሚሉት፣ ዛሬ በህይወት የሌሉትን። አዎ እሱ ብቻ ነበረ። ከእሱ ጋር ቁጭ ብዬ እንደ ልቤ ነግረዋለሁኝ፣ ያዳምጠኛል፣ እሱም የራሱን ሀሳብ ይነግረኛል። አንዳንድ ጊዜ አሁን ለምሳሌ እኔ የኤርትራ ጦርነት ለመጀመር እዚህ የጦር ነጋሪት ይጎሰም ነበረ እና ተገናኘንና እባክ ስለ እግዚአብሔር ይህንን ነገር እንዲቆም አድርግ ከኤርትራ ጋር በፍጹም ጦርነት ማድረግ የለብንም። በምንም አይነት ምክንያት ወንድሞቻችን ናቸው። ዛሬ በአንድ ጊዜው ምክንያት ብንለያይም ወንድሞቻችን ናቸው እና ከእነሱ ጋር ጦርነት ባናደርግ ይሻላል ብዬ አንድ ሁለት ሶስት አራት አምስት ብዬ ምክንያቶች ዘረዘርኩለትና በደንብ አስረዳሁት ለምን ጦርነት መኖር እንደሌለበት ዋናውና መሰረታዊ ምክንያት ትግራይ ሆኖ ከኤርትራ ያልተወለደ ጥቂት ነው። ኤርትራዊ ሆኖ ከትግራይ ያልተወለደ ጥቂት ነው። ይኸው ሁልጊዜ ስብሐት ነጋ ይነግረናል ዘመዶች ነን እያለ እውነቱን ነው እና እንደዚህ አይነት ሁኔታ ስላለ ከእነሱ ጋር ለምን ብለን ነው ደም የምንፋሰሰው? ብ በደንብ አስረዳሁት። አዳመጠኝ በደንብ። እና ሲጨርስ ስማ ጋሽ መስፍን አለ። እኔን ለማሳመን እንደሆነ የፈለግከው አሳምናኸኛል አለኝ። አምናለሁ ባልከው ሁሉ በትክክል በሙሉ ሙሉ በሙሉ እስማማለሁ አንተ ባልከው ይሄንን ለጓደኞቼ ነገር እና እነሱን ማሳምን እንደሆነ የምትለው የማይቻል ነገር ነው። ገና ነገሩን ሳነሳ ያርዱኛል። እንደዚህ አይነት ሀሳብ ለመለዋወጥ የተለየ ሀሳብ ለመስማት እንኳን የማይችሉ ሰዎች እዚያው ብቻ አንዱ የተናገረውን እየደገሙ እየደጋገሙ የሚደግሙ ሰዎች እነዚህ የትም አያደርሱንም። ካለንበት አረንቋ አያወጡንም። የሚበጀው እነሱን እንዴት አድርገን ኢንፍሉወንስ እናደርጋለን፣ እንዴት አድርገን እነሱን ልባቸውን፣ አእምሯቸውን እንነካለን ማለት ነበረ። ግን እነሱ ልብም አእምሮም የላቸውም። ስለዚህ አይነኩም። በዚህ ጭራሽ አንደርስባቸውም። እኔ የምለው እግዚአብሔር ከውስጣቸው ድንገት አንድ ሰው ፈጥሮ ወይም ጥቂቶች ሰዎች ፈጥሮ እንደው ትንሽ እንደ ብልጭታ ነገር እውነቱን ሊያሳያችሁ የሚችል የያዙት መንገድ የጥፋት መንገድ መሆኑን የሚያሳይ አሁንም፣ እንኳን አሁንም የሚታየው ነገር የጥፋት መንገድ ነው። ያንኑ የጥፋት መንገድ እያጠነከሩት ነው። ያንኑ የጉልበት መንገድ፣ የጡንቻ መንገድ እየያዙ በሱ እየተመሩ ነው። ይህንን ለትግራይ ህዝብ የሚበጃ አይደለም። የትግራይ ህዝብን የሚጠቅም አይደለም። የትግራይ ህዝብን ከሌሎች ሰዎች ወንድሞቹ፣ እህቶቹ የሚለየው የሚቆራርጠው ነገር ነው። ሁላችንም፣ እኔ ራሴ፣ ቤተሰቤ ብዙዎቹ ከ አድዋ ከንትጮ ነው። ስለዚህ የተያያዝንንን እንደው ዝም ብለን ቋንቋውን አለመናገራችን እና ምን አለማለታችን እና እንጂ የተያያዝንንን ያንን የተያያዝንበትን ነገር እናጠንክር እና ወያኔን እንለምን መለመን ይመስለኛል። ሌላ ነገር የለም። ጉልበት የሌለን ሰዎች ማድረግ የምንችለው ይው ነው ፕሮፌሰር መስፍን ወልደ ማርያም፣ ከትናንት ወዲያ ትናንትና ዛሬ ባሉት በሌላ ጽሁፎ ደሀ ሕዝብ አቅፋ የምትኮራና የምትከበር ጨዋ ሳትናገር የምትሰማ አገር ነበረች። እምነት የሚጣልባት የጨዋ ሕዝብ አገር ነበረች። የሆነ ይናፈቀኝ ይላሉ። ያን የሩቅ የሚመስል ዘመን ከነ ፈተናው፣ እንዲያውም በወጣትነት ዘመኑ አጥብቆ የተቹትን ዘመን ከነ ብዙ ችግሮቹ፣ ችግሮቹንም ዘርዝረዋል። ያ ዘመን እንደናፈቀው ይናገራሉ። እንደ ሀገር እንደ ህዝብ ሳይረፍድብን የተሻለ ሁኔታ እንዲፈጠር ይችን አጋጣሚ የአዲስ አመት መጀመሪያ እንዲሆን በርካታ ቁም ነገሮችን አካፍለውናል። በህመም ላይ ያሉ ዛሬም ሳይደክሙ የሚመኙትን መልካም ነገር ለማካፈል ስለፈቀዱ ከልብ አመሰግናለሁ። መልካም አዲስ አመት፣ መልካም በዓል ይሁንሎ። እንደሚሻሎትና መልሰን እንደምናገኘው ተስፋ አደርጋለሁ። ለአንተም መልካም በዓል። አድማጮች ከፕሮፌሰር መስፍን ወልደ ማርያም ጋር ያደረግነው ወግ ረዘም ያለ በርካታ ጉዳዮችንም የተመለከተ በቅንነትና በነፃነት ሁሌም እንደሚያደርጉት የማይደፈሩ ነገር ግን የሚገቡ ሀሳቦችን ያካፈሉበት ውይይት ነው። የውይይታችንን ሙሉ ቃል ሰፊውን ውይይታችንን በድረገጻችን ታገኛላችሁ። ከዚያ ጣብቅኝ ውስጥም ወደ ተሻለ ሁኔታ ሊያመራ የሚችል ሁኔታ እንዲፈጠር እንመኛለን። መልካም አዲስ አመት።